ይህ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። በ19 እና በ25 ሜትር ባንድ ከምሽቱ አሁን 3 እስከ 4 ሰዓት የምናሰማውን የአማርኛ ፕሮግራም በተለይም የቅዳሜ ዝግጅታችንን አሁን ጀምረናል። የኢትዮጵያ መንግስት የሰፋፊና መካከለኛ እርሻ ልማት ለማካሄድ የነደፈው ዕቅድና ትግበራ በርካታ እክሎች ገጥመውታል። በጋምቤላና ቤንሻንጉል ክልሎች በርካታ ሰዎችን ከቀያቸው ያፈናቀሉ ሰፋፊ የእርሻ ልማቶች ስኬት እንደተጠበቀው ሳይሆን፣ አንዳንዶቹ ሥራቸውን ሲያቆሙ፣ ሌሎችም ስራቸው ሲስተጓጎልና፣ ጥቂቶች ብቻ በስራቸው ሲቆዩ ታይቷል። በራሳችን መሬት ሲሰኛ ነው የሚከፈለን ስድስት መቶ ብር ነው ከልማቱ ተጠቃሚ አልሆንም ሲሉ የተናገሩት የቦንጋ አካባቢ ነዋሪ ናቸው። የተሰሙት ሁለት ባለሙያዎችንም በመሬት ፖሊሲና አፈጻጸም ዙሪያ አነጋግረናል። ግጭቶች ለምን ይነሳሉ? ሰው የተደረገውን ኢንቨስትመንት ለምንድን ነው ኢላማ የሚያደርገው? የሚለው ጥያቄ ወሳኝ ነው። ሰው ተጠቃሚ በሚሆንበት ጊዜ ባለቤት ትነት ይሰማዋል። የራሴ ነው ብሎ ያየዋል ያንን ኢንቨስትመንት ማለት ነው። ነገር ግን በዚያ በአካባቢው ያለው ዜጋ ተጠቃሚ ካልሆነ፣ ለምሳሌ የቀን ሰራተኛ እንውሰድ። የቀን ሰራተኛ የሚያገኘው ገቢ በጣም ዝቅተኛ ነው። ይጠቅማሉ ወይ ከሆነ ጥያቄ ይጠቅማሉ፣ ይመጡ። ግን በሚመጡበት ጊዜ የት ነው እንዴት ነው የሚሰሩት? ምን ሊሰሩ ነው? ምን እየሰሩ ነው? ብለው ሞኒተር የሚባሉት ማድረግ፣ ተገቢውን እንሰራ ለሚያሉት ስራ እንዲሰሩ ማድረግ ይገባል። በአንጻሩ ግን ከዛ ይልቅ የሚጠቅመን በአሁኑ ሰዓት ሪሊ ኢትዮጵያ እግር የረግ መሰረት ያለው ዘላቂነት ያለ ግብርና በትላልቅም ደረጃ ልትመሰረት የምችለው በእነዚህ አይነት ኢንቨስተሮች ነው ወይ ብትለኝ አይደለም። ዶክተር ደምስ ጫን ያለው በገጠር ልማትና የማህበረሰብ ሀብት አጠቃቀም ዙሪያ መጽሐፍ አሳትመዋል። ዶክተር አክሎግ ቢራራም እንዲሁ የልማት ምጣኔ ባለሙያና ከመሬት ነጠቃ ዙሪያ ጋር የተያያዘ መጽሐፍ ያሳተሙ ናቸው። ጤና ስጥልና አድማጮች፣ እንደምን አምሽታችኋል። ቅዳሜ ግንቦት አራት 2010 ዓ ም ነው። ዛሬ ቀደም ሲል በቅንጫቢ ያሰማናችሁ ዝርዝሩ በዜና በኋላ በሚቀርበው ልዩ ዝግጅት ይደመጣል። አድማጮቻችን፣ እስከ ምሽቱ አራት ሰዓት አብራችሁን አምሹ ብዬ የምጋብዘው አስተናጋጃችሁ አዲሱ አበበ ነኝ። ፕሮግራሙን እያቀነባበረ ያለው ደግሞ ንጉሱ ታምሬ ነው። የዓለም ዜና እንደተጠናቀቀ የቀደም ሲል ያስተዋወቅነው ፕሮግራም በዝርዝር ይቀርባል። የፕሮግራሙ አዘጋጅ ለዚህ ቀን ወይም ለዛሬ ሄኖክ ሰማግዜር ነው። ሁለተኛው አጋማሽ ደግሞ የሙዚቃ ቃና ይጠብቃቸዋል። የሙዚቃ ቃና የነገውን የእናቶች ቀን የተመለከተ ነው። በዚህ አጋጣሚ እኔም ከንጉሱ ጋር ሆኜ ለእናቶች በሙሉ መልካም የእናቶች ቀን፣ ለእናንተ ውለታ ያንሳቸዋል፣ ምስጋና ያንሳቸዋል እንላለን። በመላው ዓለም ለምትገኙ እናቶች በሙሉ እንኳን አደረሳችሁ። ሃፒ ማዘርስ ደይ ንጉሱም እያለ ነው። መልካም ምሽት። አሁን ወደ ዜናው እንለፍ። ጤና አስጥልኝ እንደምናመሻችው ክቡራትና ክቡራን አድማጮች፣ ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። ኢራቃውያን ዛሬ ለአገሪቱ ብሔራዊ ፓርላማ እጩዎች ምርጫ ድምጻቸውን ሲሰጡ ብለዋል። እስላማዊ ጽንፈኛ ቡድን አይሲስ ሲቆጣጠራቸው ከነበሩ የበርካታ ሚሊዮኖች መኖሪያ ከሆኑ ከተሞችና ቀዬዎች ባለፉት በርካታ ወራት ውስጥ ተጠራርገው ከወጣ ወዲህ ኢራቃውያን መጀመሪያቸው በሆነው አዲስ የብሔራዊ ሸንጎ አባላት ምርጫ ብሎም በመጨረሻው ለአዲስ መንግስት ምስረታ በዛሬ ዕለት ድምጻቸውን ሰጥተዋል። ባህላዊ የልብስ ቅድ የተሰፋ ቀሚሳቸውን ለብሰው ብቅ ያሉትና ባለቤታቸውና ከአራት ልጆቻቸው ጋር ከምርጫ ጣቢያ ውጭ እየተጠባበቋቸው ሳሉ ድምፃቸውን የሰጡት ፓይማ ሳሊ ከመጨረሻዎቹ ድምፅ ሰጮች አንዷ ናቸው። ከጽንፈኛ ቡድኖች ጫና የጸዳ ነጻነት፣ ሰላማዊ የህይወት ዘይቤ እንሻለን። አዲስ ስልጣን የሚይዘው መንግስት የተሻለ እንደሚሆንም ተስፋ አድርጋለሁ። ባለፉት አራት ዓመታት ውስጥ ያደረጉት አንዳችም የለምና ሲሉ ተችተዋል ድምፅ ሰጫዋ ወይዘሮ ፓይማ ሳሊህን የመሰሉ ኩርዳውያን ኢራቃውያን የጠቅላይ ሚኒስትር ሃይደር አልአባዲን መንግስት ባለፈው ዓመት በተከሰተው የፖለቲካ ቀውስ ሳቢያ የኩርድ አውሮፕላን ጣቢያዎችን ከዘጉና ያኔ ከፊል ራስ ገጽ በነበረችው የኩርድስታን ግዛት አንዳንድ ይዞታዎችን ከተቆጣጠሩ በኋላ ድጋፋቸውን ነፍገዋቸዋል። በአጠቃላይ ከፍተኛ ድጋፍ እንዳላቸው የሚታመነው ጠቅላይ ሚኒስትር አልአባዲ ደግሞ በስልጣናቸው ይቀጥሉ እንደሆን ግን እርግጠኛ አይደለም። ለወትሮ የኢራቅ ፖለቲካ በአመዛኙ ከጎሳና ከሃይማኖት ፓርቲ ሆኖ ደጋፊዎች ጋር ወይም መስመሮች ዝንፍ ባለማለቱ ይታወቃል። ሰሜን ኮሪያ የኒውክሌር ጦር መሳሪያ መሞከሪያ ጣቢያዋን በዛሬው እለት በያዝነው ወር እንደምታፈርስ ይፋ አደረገች። በሶማሊያ መንግስት ወታደሮችና በእስላማዊ ጽንፈኛ ቡድን አልሻባብ አንጋቾች መካከል በተካሄደ ውጊያ አስራ ሶስት የጽንፈኛ ቡድን አባላት መገደላቸውን የአይን እማኞችና የአካባቢው ባለስልጣናት አመለከቱ። ከማዕከላዊ ሶማሊያ የጃላላክሲ ከተማ ወጣ ብላ በምትገኘው ሀልፎሊ በተባለች ገጠራማ መንደር ዛሬ ማለዳ ላይ ውጊያው የተቀሰቀሰው የአልሻባብ አንጋቾች ቀረጥ እንዲከፍሉ ያዘዟቸው የአካባቢው ነዋሪዎች እምቢታቸውን በማሳየታቸው ነው ተብሏል። የቡላባርዴ ከተማና የአካባቢው ኮሚሽነር አብዲ ዳሂር ጉሬ ለአሜሪካ ድምጽ በሰጡ ቃል የመንግስቱ ወታደሮች የአልሻባብን ትዕዛዝ በመቃወም ከቡድኑ አንጋቾች ጋር ውጊያ የገጠሙትን የአካባቢው አርብቶ አደሮች በማገዝ ለአምስት ሰዓታት የቀጠለ ከባድ ውጊያ ከሚሊሻዎቹ ጋር አካሂደዋል። ከሚያርቧቸው የቤት እንስሳት ቀንሰው እንዲያመጡ አሊያም በጥሬ ገንዘብ እንዲከፍሉ በአልሻባብ ሚሊሻዎች የታዘዙት የአካባቢው አርብቶ አደሮች ግን ትዕዛዙን ያለመቀበላቸውን ይፋ ማድረጋቸውን ተከትሎ ነው። ዛሬ ማለዳ በአገሬው የሰዓት አቆጣጠር ከንጋቱ አንድ ሰዓት ላይ የቡድኑ ታጣቂዎች በመንደሪቱ ላይ ጥቃት የከፈቱት ያሉት ጉሬ አክለውም በመከላከል ውጊያ የተጠመዱትን አርብቶ አደሮች ለመርዳት ወደ ስፍራው የተላኩት የሶማሊያ ጦር አባላት 13ቱን የጽንፈኛ ቡድን አጥቂዎች ገድለዋል ሲሉም አብራርተዋል። ከአርብቶ አደሮቹም ወገን ሁለቱ የመቁሰል አደጋ እንደደረሰባቸው ተዘግቧል። ከአሁን ቀደምም እንደ አውሮፓውያን የዘመን አቆጣጠር በ2013 ዓ ም በተመሳሳይ በሂራንና በማዕከላዊ ሸበሌ ግዛቶች በአልሻባብ ታጣቂዎችና ለቡድኑ ቀረጥ እንዲከፍሉ በታዘዙ የአካባቢው አርብቶ አደሮች መካከል ግጭት መቀስ መቀስቀሱ ይታወቃል። በሌላ ዜና ከሞቃዲሾ 150 ኪሎ ሜትሮች ርቆ በሚገኘው የቡሎ ማሬ የገበያ ስፍራ የደረሰ የቦምብ ፍንዳታ ለአራት ሲቪሎች ሞትና ለሌሎች አምስት ሰዎች መቁሰል ምክንያት ሆኗል። አካባቢው የኡጋንዳውያን የአፍሪቃ ሰላም አስከባሪ ወታደሮች ከሰፈሩበት ወታደራዊ ካምፕ አቅራቢያ የሚገኝ መሆኑን ተመልክቷል። በማያንማር አማጽያን ጥቃት ከፍተው 19 ሰዎች መገደላቸው ተነገረ። ቪዥን ኢትዮጵያ በመባል የሚታወቀው የኢትዮጵያ አሜሪካውያን ቡድን በአገራዊ ጉዳዮች ላይ እያተከረው ጉባኤው ዛሬ አምስተኛውን ጉባኤውን እዚህ ዋሽንግተን ዲሲ ጀምሯል። ዶክተር ሚንጋ ነጋሽ የቪዥን ኢትዮጵያ የጉባኤው አዘጋጅ ኮሚቴ ሊቀመንበር ናቸው። ስለ ዓላማው በአጭሩ ገልጸው አላማው አምስተኛ ጉባኤያችን ነበረ እየተካሄደ ያለው ዛሬ በጥሩ ሁኔታ ተጀምሯል። የጀመርነው አካሄዱ ለየት ባለ መንገድ ተናጋሪዎችና የተጋበዙ ሰዎች ብቻ የሚመጡበት ቦታ፣ ጠበብ ባለ ቦታ ግን ክርክሮች በደንብ የሚካሄዱበት ቦታ ነው። የስብሰባው ሁኔታ አላማ ሽግግርንና የፌዴራሊዝም አይነቶችን በኢትዮጵያ ውስጥ እዛ ላይ ያደረገ ነው። እዛ ላይ ሁለት ጊዜ የጽሁፍ ጥሪዎች ቀርበው በዛም መልስ ተገኝቶበታል። ከዛ ደግሞ ተጨማሪ አሁን በአሜሪካን ሴኔት የህግ መወሰኛ መስ ምንድን ነው ኮንግረስ ውስጥ ያለው ኤስአር አንድ መቶ ስልሳ ስምንት በስፔሻል ውይይትነት ቀርቦ ያ ውይይት ላይ የቀረቡትን ተናጋሪዎች እዛ ላይ ያተኮረ ነበር እስካሁን ድረስ ያለው አሁን ልክ ጨርሰን ለምሳ እየወጣን ነው ያለ ነው ያገኘኸኝ አመሰግናለሁ ዶክተር ሚንጋ ዶክተር ሚንጋ ነጋሽ የቪዥን ኢትዮጵያ የጉባኤው አዘጋጅ ኮሚቴ ሊቀመንበር ናቸው አድማጮች ለሰዓቱ የዓለም ዜና የተመደበው ክፍል ጊዜም በዚሁ አበቃ አሁን ወደ ዝግጅቶቻችን ዜናውን አደመጥን የተከበራችሁ አድማጮቻችን። የማጠቃለያ ዜናው ደግሞ ለአራት ሰዓት አንድ ሁለት ደቂቃዎች ሲቀር ይቀርባል። አሁን ለዛሬ ለቅዳሜ የተዘጋጀው ልዩ ፕሮግራም ይቀጥላል። የኢትዮጵያ መንግሥት የሰፋፊና መካከለኛ እርሻ ልማት ለማካሄድ የነደፈው ዕቅድና ትግበራ በርካታ እክሎች ገጥመውታል። በጋምቤላና ቤንሻንጉል ክልሎች በርካታ ሰዎችን ከቀያቸው ያፈናቀሉ ሰፋፊ የእርሻ ልማቶች ስኬት እንደተጠበቀው ሳይሆን፣ አንዳንዶቹ ሥራቸውን ሲያቆሙ፣ ሌሎችም ሥራቸው ሲስተጓጎልና፣ ጥቂቶች ብቻ በስራቸው ሲቆዩ ታይቷል። ሰሞኑን ደግሞ በኦሮሚያና ደቡብን ክልል በሚገኙ ሰፋፊ እርሻዎችና የአካባቢ ነዋሪዎች መካከል የተጠቃሚነትና የቀን ሥራ ክፍያዎች ግጭቶችን ፈጥረዋል። የኢትዮጵያ መንግሥት የሰፋፊ እርሻዎች ልማት ዕቅድ የተረጋገጡበት ፈተናዎች ምንድን ናቸው? በአጠቃላይ የግብርና ምርቶችን ለማሻሻል የሚያስችሉ ዘለቄታ ያለው አሳታፊ ልማት የሚያመጡ ሥራዎች ምንድን ናቸው? ሄኖክ ሰማግዜር በተከታዩ ዘገባ ይዳሰሰዋል። ባሳለፍነው ሳምንት አጋማሽ ቦንጋ ከተማ አቅራቢያ በጎጀብ ቀበሌ የሚገኝ 350 ሄክታር የግል እርሻ በአካባቢው ነዋሪዎች ጥቃት ደረሰበት። በመሬታችን ላይ ጭሰኞች ሆንን ሲሉ ለተቃውሞ የወጡ ሰዎች በቆሎ፣ ሙዝና አናናስ በሚመረትበት ባለቤትነቱ ሆራይዘን ፕላንቴሽን በመባል የሚታወቅ በሼክ መሐመድ አላሙዲ ባለቤትነት የሚንቀሳቀስ እርሻን አቃጠሉ። ምርታ ወደሙ። ትራክተሮች፣ ኮምባይነሮችና ብስክሌቶችን አጋዩ። የህዝቡን ቁጣ ምን አስነሳው? በአካባቢው የሚኖሩና ለደህንነታቸው በመስጋት ስማቸውን ያልጠቀሱ ነዋሪ ያብራራሉ። ማክሰኞ ዕለት ነው ሁሉም እንቅስቃሴ ተጀመረው። እንግዲህ ጥያቄው ያው እነሱ መጀመሪያ ደሞዝ ጥያቄ ነው። ከዛ በኋላ ደግሞ የቦታ ጥያቄ ነው። መሬት ይገባናል ይሰጠን ነው። መሬት በሊዝ ነው የሚሰጥባል። እኛ ተወልደን ያደግንበትን መሬት ተቀምጠናል። እንደገና በሊዝ ለመግዛት አቅማችን አይፈቅድም። አሰሪ ድርጅታችንን ጠይቀን አሰሪ ድርጅታችን የቱ አልታወቀም። የሚከፈለን በራሳችን መሬት ሲሰኛ ሆነ የሚከፈለን ስድስት መቶ ብር ነው። ስድስት መቶ ብር መሬት እንዴት አድርገን በሊዝ መግዛት እንችላለን? የሚል ጥያቄ አነሱና ጥያቄው ወደ ወረዳው ዞን አስተዳዳሪ ደርሶ ዞን አስተዳደር ደርሶ ከዛ የሚመለከታቸው አካላት ሊያናግሩ ከመጡ በኋላ እርሻ ልማቱ አዳራሽ ውስጥ ተሰብስበው መልኩ ማግኘት አልቻሉም። ጥያቄው ይሄ ከሆነ አንቀበልም ሲሉ ይህንን ጥያቄ አትመልሱልን ከሆነ እኛም አናውቃችሁም አሉ። በዚህ ተለያዩና መልስ ባለማግኘታቸው ነው። መሬቱ ከቀድሞ የደርግ አስተዳደር አንስቶ በመንግስት እርሻ ልማት የነበረና አሁን ለግል የእርሻ ልማት የተላለፈ መሆኑን ከነዋሪዎችና ከሌሎች ምንጭ ለመረዳት ተችለናል። አደም ምስል የመንግስት እርሻ ኤፍፒ የመንግስት እርሻ ቡናና ሻይ ልማት ስር ነበር የነበረው። በኋላ ግን ኢህአዴግ ተገባ። በኋላም እንደዚያ ሲሰራ ቆይቶ በኋላ ሼህ አላሙዲን ሸንኮራ ለመትከል ገዙ ተብሎ ተወራ። እዛ በኋላ ሼህ አላሙዲንም ቦታው ላይ አልታዩም። እኔንም ተወካይ አለም። ሰው የለም። ቀደም በነበሩ ሰዎች ነው ስራው ሲካሄድ የነበረውና ጥያቄው ይኸው ነው። በዚህ የእርሻ ልማት ሁለት መቶ አምስት ቋሚ ሰራተኞች ሲኖሩ ከአምስት መቶ እስከ ስድስት መቶ የሚጠጉ ጊዜያዊ ሰራተኞች እንዳሉ የስራ እድሉም ለወጣቶች መፈጠሩን አንድ ስማቸው እንዳይጠቀስ የገለጹ ምንጭ ከሚድሮክ ኩባንያ ተናግረዋል። የደረሰው ውድመትም ወደ ሀያ ሚሊየን ብር እንደሚጠጋ አስረድተዋል። በእርሻው ላይ ጉዳት መድረሱን ያረጋገጡልን የአካባቢው ፖሊስ ኃላፊ ሲሆኑ ዝርዝር መረጃ ይዘው መግለጫ እንደሚሰጡን ቃል ገብተው ደጋግመን ብንደውል መረጃ ለማግኘት አልቻለም። ሆራይዘን ፕላንቴሽን በሳውዲ ስታርን ጨምሮ በስሩ በርካታ የግብርና ልማት ድርጅቶች ያካተተ ነው። በተለይ በዚህ አካባቢ ያለው በሊሙ አካባቢም ወደ 12,000 ሄክታር መሬት ተከራይቶ የቡና ልማት ሥራ በማካሄድ ላይ እንደሚገኝ በዘገባችን ተረድተናል። ይሄ የቡና ልማት በለቀማ ወቅት እስከ 20 ሺህ በአማካይ ደግሞ በዓመቱ ውስጥ ከ7 እስከ 9 ሺህ ሰራተኞችን በስራ የሚያሰማራ ሲሆን 3200 ቋሚ ሰራተኞች አሉት። በዚህ አካባቢም የማህበረሰብ ተጠያቂነት ጥያቄዎች ከጊዜ ወደ ጊዜ እንደሚነሱ ሆኖም ድርጅቱ በአካባቢው የመሰናዶ ትምህርት ቤት አሰርቶ ማስረከቡንና የአካባቢውን የስፖርት ድርጅቶች በማገዝ ስራ መስራቱን የሚድሮ ኩባንያ ያስረዳል። ከሰላሳ ዓመታት በላይ በዓለም ባንክ ያገለገሉት የልማት ምጣኔ ባለሙያ ዶክተር አክሎግ ቢራራ የመሬት ይዞታን በተመለከተ መጽሐፍ አሳትመዋል። በድርጅቶችና በማህበረሰቦች መካከል ግጭት ለምን ይፈጠራል ብዬ ጠይቄያቸው ነበር። ግጭቶች ለምን ይነሳሉ? ሰው የተደረገውን ኢንቨስትመንት ለምንድን ነው ኢላማ የሚያደርገው የሚለው ጥያቄ ወሳኝ ነው። ሰው ተጠቃሚ በሚሆንበት ጊዜ ባለቤትነት ይሰማዋል። የራሴ ነው ብሎ ያየዋል። ያንን ኢንቨስትመንት ማለት ነው። ነገር ግን በዚያ በአካባቢው ያለው ዜጋ ተጠቃሚ ካልሆነ፣ ለምሳሌ የቀን ሰራተኛ እንውሰድ። የቀን ሰራተኛ የሚያገኘው ገቢ በጣም ዝቅተኛ ነው። አሁን ተሻሽሎ እንደው አላውቅም፣ ግን ጥናቱን ባደረግኩበት ጊዜ፣ በተከታታይ ደግሞ ለማሻሸል ሞክሬ ያለሁ ያለው የቀን ሰራተኛ ገቢ ከኑሮ ፍላጎቱ ጋራ ሊጣጣም አልቻለም። ስለዚህ በዚያ አካባቢ ያለው ነዋሪ ተጠቃሚነቱንን አያየውም። መሬቴ ተነጥቋል ይልና አይ የቀን ሰራተኛ ሆኛለሁ። ነገር ግን የቀን ሰራተኛ አበሌ ወይም ደግሞ ወዜ ከኑሮ ሁኔታው ጋር፣ ቤተሰብን ከመደገፍ ጋር፣ ራሴን ከማሻሻል ጋር ምንም ሊጣጣሙ አይችልም የሚል ጋርዲያን ያካሄዳቸውን ቃለ መጠይቆች አሉ። እናንተ ያካሄዳቸው አሉ። ሌሎችም ያካሄዳቸው አሉ። እኔ በአካል ሄጄ አላየሁትም። ነገር ግን ይሄ ችግር አለ። በአንድ ሀገር ውስጥ እኮ ኢንቨስትመንት ያስፈልጋል። የውጭ ባለሀብቶች ወደ ሀገር ይግቡ በሚባልበት ጊዜ እኮ ተመጣጣይን ጥቅም ለማግኘት ነው። ተመጣጣይን ጥቅም ምንድን ነው? ለምሳሌ ሳውዲ ስታርን እንውሰድ። ያነ ለም መሬት በሳውዲ ስታር ከተወሰደ በኋላ በጣም እጅግ የሚዘገንን የአካባቢ መውደም አለ፣ የህብረተሰብ መውደም አለ። ያነ እርሻ የለማው እርሻ በማን ኤክስፔንስ ነው? ማንን ጎድቶ ነው? የሚለውን ብንጠይቅ ነዋሪዎችን ጎድቶ ነው፣ ኢትዮጵያንም ጎድቶ ነው። አንድ ሚሊዮን ቶን ሩዝ ተመርቶ ለማን ገበያ ነው የሚቀርበው? በተመሳሳይ በዚያ ጊዜ ኢትዮጵያ አንድ ሚሊዮን ቶን የሚሆን ስንዴ እና ሌላ ጥራጥሬ ከአሜሪካ አግኝታለች። ስለዚህ በአንድ በኩል መሬትን እያከራዩ ለሳውዲ ገበያ ማቅረብ፣ በሌላ በኩል ግን የኢትዮጵያ ሕዝብ እንዲራብ ማድረግና ወይም የኢትዮጵያ ሕዝብ ሸማች እንዲሆን ማድረግ እነዚህ ሊጣጣሙ የማይችሉ የፖሊሲ ችግሮች ናቸው። ግን እርስዎ ባሉት የውጭ ምንዛሬ በማስገኘት ለሌሎች ልማታዊ ስራዎች ለህዝቡ አገልግሎት ለማድረስ የሚያስችሉ ቁሳቁሶችና የመሳሰሉ ነገሮችን ለማስገባት ሊውል አይችልም ወይ የሚል ጥያቄ ይነሳል። አዎ፣ አግባብ ያለው ጥያቄ ነው። ነገር ግን የውጭ ምንዛሬ በኢትዮጵያ ውስጥ አግባብ ባለው ኃላፊነት ባለው ለህብረተሰቡ ቋሚ ድርጅቶችን በሚያስገኝ ሁኔታ ተከስቷል አልተከሰተም? የሚለውን መጠየቅ ይኖርብናል ይኖርብናል። ኢትዮጵያ እኮ በሙስና እና በሌብነት የምትዘረፍ ሀገር ናት። ስለዚህ እርግጥ ነው የተሰሩ ስራዎች የሉም ማለት አይደለም። የተሀድሶ ግድብ አንድ ጥሩ ምሳሌ ነው። ሌሎችም መሰረተ ልማቶች አሉ። እነዚህ የሚናቁ ነገሮች አይደሉም። ነገር ግን ኦፕቲማል የሆነ በአብዛኛው ከፍተኛ የሆነ የአገር ኢኮኖሚ መሰረት የሚችለው በስርቆት አይደለም። ያኔ የሚሰረቀው የውጭ ምንዛሬ አገርን ለማልማት የህዝብን ህይወት ለማሻሻል ሲቻል ብቻ ነው። ከዚህ ጋር በተያያዘ በኢትዮጵያ የግብርና ልማት ፖሊሲና እቅድ ዙሪያ መጽሐፍ ያሳተሙት ሌላው የምጣኔ ሀብት ባለሙያ ዶክተር ደምስ ጫን ያለው በገጠር ልማት በተለይ የአርብቶ አደር ማህበረሰቦች ዘለቂታ ያለው ኑሮ መሻሻል ፖሊሲዎችና አፈጻጸም ላይ ያተኮረ መጽሐፍን ለንባብ አቅርበዋል። በኢትዮጵያ መንግስት ፖሊሲ አትኩሮት መሆን ያለበት ይላሉ። አትኩሮቱ አነስተኛ ይዞታ ባላቸው ገበሬዎች መሆን አለበት። አሁን ካለው ሁኔታ አንጻር መሰረታዊና ዘላቂ የሆነ ነገር እንድንፈጥር ከተፈለገ ከውጭ በሚመጡ እንደዚህ ተራቶሪ የሳውዲ በምትል አይነት ከሀገር ውስጥ መቀል አለባቸው በሚል እንጂ በሀገር ውስጥም ይሁን ከውጭ የሚመጡ ባለሀብቶች መምጣት አለባቸው። እነሱ በሚመጡበት ጊዜ ግን በጣም በጣም ተንስቴክሊም ላይ ለምንድን ነው የሚመጡት? ምን ሊሰሩ ነው የሚመጡት? የትኛውን ክፍተት ሊሞሉ ነው የሚመጡት? ይሄ ክፍተታችን ከምግብ ዋስትና ከማረጋገጥ አንጻር ነው ወይስ ኤክስፖርት አድርገን ሬቨኒ ጀነሬት ከማድረግ አንጻር ነው? ይሄ ይሄን ሁሉ ቅደም አድርጎ ዳይጀስት አድርጎ መቅረብ አለበት። እንጂ የእነሱ ሚና በእነዚህ ይተካል፣ አይደለም። ባለሀብቶች እንዲገቡ ይፈለጋል። አገር በቀልም ሊሆን ይችላል። ሶኖ ሶፎርስ ያው እንደምትሰማው ነው። ለምሳሌ ያህል ባለፈው ዓመት ብዙ በበር ከጠቅላይ ሚኒስቴር ቢሮ ጀምሮ ትላልቅ እርምጃዎች ተወስደዋል። በክልልም መሬት ወሰዱ ወሰዱ ወሰዱና ለግብርና ተብሎ የምንሰማው አይደለም። መሬቱን አላለሙትም። በዛ ተሳክቶ የመጣ ገንዘብ በጋዜጣ ላይ የምናነበው ነው። ሌላ ስራ ላይ ዋለ አይደለም። ጀኑዊን የሆነ ኢንቨስተር፣ ጀኑዊን የሆነ አልሚ ያስፈልጋል። የራሳችንን አነስተኛ ገበሬዎች ከአሉበት ሰብሲስተንስ እየወደሁ ያሉትን በተለይ ወደ ዘመናዊና ንግድ መር ወደ ሆነ ባህርይ አነስተኛ ኮመርሻል ፋርመርስ ወይም አግሪካልቸራል ኢንተርፕርነርስ ማምጣት አለብን የሚለው ሀሳብ እየጎለበተ ይላል። በሁለተኛ ግን አሁን ያልከው እንግዲህ የግሉን ዘርፍ ማጠናከር ነው። ይሄ መጀመሪያ አንድ ነገርን ማመን ያስፈልጋል። እኛም ሀገር ውስጥ አሁን አሁን ክርክሩን ረገብ እንዲላ- ያደረግነ ይመስለኛል በተለይ አነስተኛ ገበሬዎቻችን የግል አይደሉም የሚል ክርክር ወይም ደግሞ እነሱን የሚወክሏቸው ድርጅቶች እንደ ገበሬ ማህበራት፣ የህብረት ስራ ማህበራት የግል አይደሉም ምንድን ናቸው? የመንግስት ናቸው። ይሄ ሬዲክለስ ነው። ይህም ገበሬዎቻችን በተፈጥሮ የግል ናቸው የሚል አርግመንት ነው ያለኝ። ክርክሩ መሆን ያለበት ግን የእኛ ገበሬዎች በሁሉም መቃኘት ያለበት ከኤክስቴንሽኑ ጀምረ፣ ከግብይቱ አሰራር፣ ከሁሉም ጀምረ መቃኘት ያለበት የእነሱም ምን ላምርት እንዴት አድርገው ላምርት የሚያስፈልጉኝን ግብአቶች ከየት ልግዛ ገዝቼ ምን ተጠቅሜ ከመረጥኩ በኋላ ወደ የትኛው ገበያ ምንሰል መቼ ልውሰደው መወሰን የእነሱ መሆን አለበት። እንደዚህ አይነት ገበሬዎች ፈጥረናል ወይ ብለህ ብታይ ግን በግጽ አልፈጠርንም። ይሄ ከፍተኛ የሆነ የፖሊሲና አስትራቴጂ ለውጥ ያስፈልገዋል። ይሄን ስናደርግ ነው ገበሬዎቻችን ውል ፕራይቬት ፋርመስ ሲሆኑ፣ እነሱ የሚያቋቁሟቸውን ድርጅቶች እንደዛ ሲሆኑ፣ እነዚህ ገበሬዎቻችን ለምሳሌ ማዳበሪያ የግዴታ ከመንግስት ብቻ መጠበቅ የለባቸውም። ወይም መንግስትም እኔኔ ማዳበሪያ የሚያቀርብልን ብቻ ነው ማለት የለበትም ማዳበሪያን ከየት መግዛት እንዳለባቸው እነሱ ስላሉ አቅራቢዎች ተወዳዳሪ መሆን አለባቸው እንግዲህ የተመለከትናቸው ሰፋፊ እርሻዎች አሉ የህንዱ ካራቱሪ ይሰራበት የነበረው በጋምቤላ በቤኒሻንጉል ሳውዲ ስታርም እንደዚሁ ሰፋፊ እንዲያውም ዋናው ድርጅቱ ሆራይዘን ፕላንቴሽን በሚል ሲሰሩበት የቆየው ጉዳይ አለ አንዳንዶቹ ስራ ጀምረው ምርትም ለሀገር ውስጥም ለውጭም ገበያ በማቅረብ ላይ ያሉ አሉ። ሌሎቹ ደግሞ ስራቸውን ትተው ህዝብ ከተፈናቀለ በኋላ ተነስተዋል በሚልም የሚነሳ ትችት አለ። ይህንም በአጠቃላይ ስንመለከት የኢትዮጵያ በተለይ በግል ዘርፉ ትላልቅ እርሻዎችን የማከፋፈሉ ሁኔታ እየሰራ ነው ማለት ይቻላል። በሁለት ሺህ ዘጠኝ በአፍሪካ ብቻ የመሬት ጉዳይ የየትኛው መስመር ቢኬድ የአነስተኛ ገበሬዎች ነው ወይስ በትላልቅ ገበሬዎች አማካኝነት የሚካሄድ ግብርና ነው አንድን ሀገር ሊያለማ የሚችል በሚል ኤትኦ የዓለም ምግብ ድርጅት እነ ፖል ኮሊየር እና ስቴፋን ደርኮንን ቀጥሮ ያሰራውና ፐብሊሽ የተደረገ ጥናት አለ። ወደሱ ጠይ ጥናት ላይ በምታይበት ጊዜ አርጊመንታቸውን ተቀብያለሁ ማለት አይደለም። በአፍሪካ ውስጥ በአብዛኛው በአብዛኛው ከሁለት ሄክታር የበለጠ ከፍተኛ የሚባሉ ሰዎች ደግሞ በአማካይ ከሀምስት ሄክታር ያልበለጡ እንዲሆን ነው። ስለዚህ አሁን ወደ ሀገራችን በሚመጣበት ጊዜ የእነዚህ አሁን የጥቀፍታቸውን ውይይታችንንና የምናደርገውን የፖሊሲም ሆነ ስትራቴጂ አካሄዳችንን ትኩረት እንዳይስቡብን እፈራለሁ። ምክንያቱም ለእኔ ቅድም እንዳልኩ እነዚህ በሰፋፊ የሚባሉ በመቶዎች የሚቆጠሩ ሄክታሮች መቶ ሄክታር ብሎ የሚሄዱት አሁን በአመት ምር ከምናመርተው መሬት አንጻር ያላቸው ኮንትሪቢሽን ፖይንት ፋይቭ ፖይንት ዜሮ ፋይቭ እንኳን አይሞላም። ይሄ በትክክለኛ ቁጥርና የእነዚህ አሁን የቀረሻቸው ትላልቅ የሚባሉ ተደምረው ማለት ነው። አሁንም ቢሆን ወደ ዘጠና ስምንት በመቶ እኛ የምናመርተው ከአስር ሄክታር በታች ባላቸው ነው። ስለዚህ ጥያቄው መሬትን መያዝ ነው ወይስ ለግብርናው አምርቶ ለሀገር ውስጥም ፍጆታ ሆነ ለውጭ ንግድ ማቅረብ ነው? የሁለተኛው ከሆነ ጥያቄው የነዚህ ሮል በጣም ሲግኒፊካንት ነው። እንደውም ምንም አልተሰራ ማለት ይችላል። ስለዚህ እንዴት ይመለከቱታል? በጣም በርካታ ሰው ነው ከቤት ንብረቱ ከአካባቢው ከቀየው ተነስቶ ወደ ሌላ አካባቢ የተወሰደው። ይህንን ተከትሎ እንግዲህ ጠቅላላ ምርቱ ደግሞ ከሁለት ከመቶ ያነሰ ከሆነ ምን እየጠቀመ ነው ለሀገሪቱ ምጣኔ ሀብት ለዘርፉ ለግብርናው ዘርፍ እድገት ምን እየጠቀመ ነው ያለው? ሰዎች ተፈናቅለው ምርት የማይገኝ ከሆነ እንዲህ አድርገን እናስቀምጠው። እኔ በሁለት መንገድ ነው የዚህ የእርሻዎችን ሁኔታ እነዚህ አይነት ተፋፊ እርሻዎች ኢትዮጵያ ውስጥ ቢመጡ ቢያድጉ ቢስፋፉ ይጠቅማሉ ወይ ከሆነ ጥያቄ ይጠቅማሉ። ቢመጡ ግን በሚመጡበት ጊዜ የት ነው እንዴት ነው የሚሰሩት? ምን ሊሰሩ ነው? ምን እየሰሩ ነው ብለውን ሞኒተር የሚባለውን ማድረግ ተገቢውን እንሰራለን ያሉትን ስራ እንዲሰሩ ማድረግ ይገባል። በአንጻሩ ግን ከዛ ይልቅ እርሻ የእርሻ መዋቅራዊ ለውጥ ስል ምንድን ነው? እነዚህ በያዟ ትንሽ መሬት ከሆነ ሚሊዮኔር ሊሆን የቻሉት እነዚህ ናቸው። ወደ መካከለኛና ከፍተኛ እርሻ ባለቤቶች ወይ ግብርና መሪዎች መሆን ያለባቸው። አሁን ግን ያለው ፖሊሲና ስትራቴጂ በመጽሐፍ የሚጠብቀስ ይህንም ኢንተረጅ እያደረገ አይደለም። እንደውም በዛ ውስጥ ያፈሩትን ሚሊዮን ወደ ግብርናው መልሰው ከማድረግ ይልቅ አይሱዙ መግዛት? ሆቴል መስራት፣ በየቅርብ ያሉ ትናንሽ ከተሞች ያሉ ከተሞች መኖሪያ ቤቶችን መገንባት አደረጉ እንጂ ግብርናው ትራንስፖርት እንዲያደርግ ወደ መካከለኛ እና ወደ ከፍተኛ ስፋት ወዳለው የግብርና ስራችን እንዲንድርስ እያደረግን ናቸዋለ። ስለዚህ ነ ትኩረቱ መሆን ያለበት እነዚህ ከውጭ እየመጡ ኢንቨስት ያደርጋሉ ተብሎ ከሚባሉት አንቃ ሳይሆን ምንም ለእኔ ኢንሲግኒፊካንት ነው እያለው ኮንትሪቢውሽን ናቸው መሆን ያለበት እነዚህ ላይ ከሰላሳ ዓመታት በላይ በዓለም ባንክ ያገለገሉት የልማት ምጣኔ ባለሙያ ዶክተር አክሎግ ቢራራ በኢትዮጵያ መንግስት ፖሊሲ አትኩሮት መሆን ያለበት ይላሉ። በኢትዮጵያ ህገ መንግስት መሰረት መሬቱ የህዝብ ነው እና ይህንን ህዝብ የሚወክለው መንግስት ነው። ስለዚህ መንግስት በህዝብ አማካይነት ይቆጣጠረዋል የሚል ነው። ይሄ አጠቃላይ ይዘቱ ሲሆን መሬቱ የሚገኘው የት ነው ብለን ብጠይቅ፣ መሬቱ የሚገኘው በክልሎች ነው። ስለዚህ ህገ መንግስቱ አንቀጽ አርባ ሶስትና አራት የመሳሰሉት የሚሉት አርሶ አደሮች እና ሌሎች ነዋሪዎች በመሬታቸው ላይ የመጠቀም መብት አላቸው፣ ያለምንም ክፍያ፣ ያለምንም ተጽዕኖ ይላል ይሄ ከመሬት ይዞታ ለውጥ ጋራ መሬት ላራሹ ከሚለው ጋራ የተያያዘ ነው። ስለዚህ የደርግ መንግስትና ይሄ መንግስት የሚቀራረቡበት ሁኔታ አለ ማለት ነው። ልዩነቶቹና ግንኙነቶቹ ምንድን ናቸው የሚለው ጥያቄ ነው። ምክንያቱም መንግስት መሬት የሚያከራየው ከማን አግኝቶ ነው? መንግስት የሚያከራየው ከክልሎቹ መሬቱን አግኝቶ ነው። ብዙ ጥናቶች ተደርገዋል። እኔም አንድ ዓለም ባንክ በነበርኩበት ጊዜ አንድ ጥናት ተደርጎ የመጀመሪያው ጥናት ነው አክቹዋሊ በዚህ አርስት ላይ ምንድን ነው የመሬት ነጠቃው እንዲሁ በዘፈቀደ ከተካሄደ በጣም ትልቅ ችግር ያመጣል የሚል ነበረ። ይሄ በሁለት ሺ አስራ አንድ የጻፍኩት መጽሐፍ ዘ ግሬት ላንድ ጊቫወይ የሚለው የተመሰረተው በዚያ ነው በዚያ ጥናት ላይ ነው። እና ብዙ ጥናቶች ተካሂደዋል እንደምታውቀው ኦክላንድ ኢንስቲትዩት ፓዮኒሪንግ የሆነ ጥናት አድርጓል። ፍሪ እንደዚሁ አድርጓል። አለም ባንክ በተደጋጋሚ ጥናቶች አድርጓል። ሌሎችም አድርገውታል። ዋናው የጥናቱ መሰረት ምንድን ነው ብለን ብናየው የጥናቱ መሰረት ኢትዮጵያ እና ሌሎችም የአፍሪካ ሀገሮች የመሬት ባለ ሀብት የሆኑ አገሮች እድል አላቸው ይላል። እድላቸው ምንድን ነው? መሬታቸውን ተጠቅመው ብዙ ነገሮችን ዘመናዊነትን ሊያመጡ ይችላሉ የሚል ነው። እና ዘመናዊነት የሚመጡበት ሁኔታ ምንድን ነው የሚለውን ጥያቄ በኋላ ልናየው እንችላለን። ግን ይዘቱ ምንድን ነው? መሬት ምርቃን ሊሆን ይችላል ወይም ደግሞ እርግማን ሊሆን ይችላል የሚል ይዘት አለው። ምርቃን የሚሆንበት ምንድን ነው? አግባብ ባለው ሁኔታ መሬትን ለመጠቀም የሚችል መንግሥት ሲኖር የተለያዩ የህብረተሰብ አካላት ወይም ባለድርሻዎች የሚባሉት በኃላፊነት ለህዝቡ በኃላፊነት ለሀገርም በኃላፊነት ለአካባቢውም በኃላፊነት ሚዛናዊ በሆነ መንገድ መሬቱን ሲያለሙት ነው የሚል ነው። እንግዲህ አንድ የምንመለከተው ሁኔታ እነዚህ በተለይ ሰፋፊ እርሻዎች በጋምቤላ በኩል በቤንሻንጉል አካባቢ በርካታ ሰዎችን ከቀያቸው ያፈናቀሉበት ሁኔታ አለ። እርስዎም በመጽሐፎት፣ እኛም በዘገባችን ስንመለከተው የነበረ ነው። በዚያ በስራ የተሰማሩት ሁለት የውጭ ኩባንያዎች ነበሩ። አንደኛው ካራቱሪ የሚባል ነው፣ ብዙ ስራውን ለቆ የወጣበት ሁኔታ የህንድ ኩባንያ ነው። ሌላኛው ሳውዲ ስታር ነው። በሌሎች አካባቢዎችም እንደዚሁ በኦሮሚያ ክልል አሁን ሰሞኑን ግጭት የተነሳባቸው የጎጀብ እርሻ እንደዚሁም በተለያዩ ጊዜ በኗሪዎቹ እና ሳውዲ ስታር ጨምሮ ሌሎችም ሰፋፊ እርሻዎች ያሉት ሆራይዘን የሚባለው በሼክ መሐመድ አላሙዲ ይዞታ ያለው ነው። እንደዚሁም ደግሞ በበቃ የሚባሉ እንደው በጠቅላላ ወደ በአስራ ሺዎች ሄክታር የሚቆጠሩ መሬቶችን የያዙበት ሁኔታ አለ። ጥያቄው ምንድን ነው? እንደዚህ አይነት ሰፋፊ እርሻዎች እና በማህበረሰቦች ውስጥ ግጭት የሚፈጥሩ ሁኔታዎች ምንድን ናቸው? የኢትዮጵያ መንግስት መሬት ባከራየበት ጊዜ አንድ ጊዜ የሚያስደነግጥ ሁኔታ ነበር። ይኸውም በጣም ብዙ የውጭ ድርጅቶች ገና የሀገር ቤት ኢንቨስተሮች ፈቃድ ከመሰጠታቸው በፊት ማአት ድርጅቶች እንደ ሆራይዘን ያሉ፣ እንደ ሳውዲ ስታር ያሉ፣ ካሪቱር ያሉ፣ ብዙ የህንድ ኩባንያዎች፣ የሌሎችም ሀገሮች ኩባንያዎች መሬቱን ተቀራመቱት። በተቀራመቱት ጊዜ መሬት በኪራይ በሚሰጥበት ጊዜ ምን ለማግኘት ነው? ሪሊ ጀስቲፋይድ የሚሆነው አግባብነት አለው ተብሎ የሚጠየቀው መሰረታዊ የሆኑ ፍላጎቶች አሉ። ኢትዮጵያ እና የኢትዮጵያ ሕዝብ የሚፈልጋቸው፣ አንደኛው ፍላጎት የሀገሪቱን የምግብ ዋስትና ማረጋገጥ ነው። ይሄ በምንም አይነት ሊካድ የሚችል ነገር አይደለም። አንድ ጊዜ የመሬት ነጠቃውን ተመልክቶ የተባበሩት መንግስታት ዋና ጸሐፊ የነበሩት የጋናው መሪ የተናገሩት ነገር አለ አፍሪካ ሁለተኛ ጊዜ መወረር የለባትም። የመጀመሪያው የመንግስት ኃላፊነት የሀገሩን ህዝብ የምግብ ፍላጎት ማሟላት ነው ብለው ነበር። ይህን እኔ ሙሉ በሙሉ እጋራለሁ። ስለዚህ መሬት ከህዝብ ተወስዶ ለኢንቨስተሮች በሚሰጥበት ጊዜ ዋናው መስፈርት መሆን ያለበት የምግብ ዋስትናው ነው እና የምግብ ዋስትና ከሌለ ነዋሪዎች ይጎዳሉ። መተኪያ ያላቸው መሬታቸው ይነጠቃል። እነሱ ይሰደዳሉ፣ ወይም ደግሞ ማርጂናላይዝድ ይሆናሉ። በሀገር ውስጥ ይሰደዳሉ፣ ወይም ወደ ውጭ ሀገር ይሄዳሉ። እና አንዱ የምግብ ዋስትና የሚለው መስፈርት ነበረ፣ ለዚህ ለኢንቨስትመንቱ። ሁለተኛው ምንድን ነው? መሬት በሚወሰድበት ጊዜና ለኢንቨስተሮች በሚሰጥበት ጊዜ የስራ እድል ይፈጠራል የሚል ነው። በጣም ያሳፈረኝና ያሳዘነኝ በጥናቴም ላይ ያሳየሁት ምንድን ነው መሬት ተነጥቆ ለነዋሪዎች የስራ ዕድል የተገኘው በጣም ዝቅተኛ ነው። ዚሮ ፖይንት ዚሮ ፋይፍ ይመስለኛል እንደማስታውሰው ከሆነ እና በሄክታር ይህን ያክል በጣም ዝቅተኛ የሆነ የስራ ዕድል ከተገኘ በተለይ የህዝብ ብዛት ባለባት እያደገ ባለባት ሀገር የወጣቱ ትውልድ እያደገ በሄደባት ሀገር የስራ ዕድሉ ስኬታማ አለመሆኑ በጣም ያሳፍራል እና ያሳዝናል። ስለዚህ ሁለተኛው ኦብጀክቲቭ መስፈርት ማለትም የስራ እድል የመፍጠር ሁኔታ አልተፈጠረም። ጋምቤላ በጣም ጥሩ ምሳሌ ነው። የኦሞ ሸለቆ ሌላው ምሳሌ ነው። በደቡብ በኩልም ያለው ሁኔታ የሆነው፣ በኦሮሞያን በኩል ያለው ሁኔታ የሆነው። ሶስተኛው በብዙ ሀገሮች ለምሳሌ ብራዚልን ብንወስድ፣ አርጀንቲናን ብንወስድ፣ ሌሎችም ለም መሬት ያላቸው ቀደም ሲል ኮስታሪካ፣ በሌሎችም ሀገር የታየው ምንድን ነው? አንድ ሀገር ያለውንን የተፈጥሮ ሀብት መሬትን በሚያከራይበት ጊዜ የቴክኖሎጂ ስርጭት ወይም ደግሞ ልምድን ወደ አገሩ ያስገባል የሚል እምነት አለ እና ይሄ ምንድን ነው? መሬቱ የሚለማው መሬት ኢንቬስተሩ በአካባቢ ያሉትን ገበሬዎች፣ ነዋሪዎች የተለያዩ ሙያዎችን እያስተማረ የቴክኖሎጂው ስርጭት ዘመናዊነት ስኬታማ እንዲሆን ያደርጋል የሚል እምነት አለ፣ አሰምሽን ነገር ግን ይሄ በኢትዮጵያ ውስጥ ሊሳካ አልቻለም። የቴክኖሎጂ ስርጭት ዘመናዊነት ጋራ የተያያዘ ነው። ቅድም ስለ ዶክተር ደምሴ መጽሐፍ ስትነግረኝ አግባብ የሚኖረው ምንድን ነው፣ የኢትዮጵያ የገጠር ኢኮኖሚ ዘመናዊነት ወሳኝ ነው። ወሳኝ ስለሆነ ዘመናዊነት ሊመጣ የሚችለው ደግሞ አግባብ ባለው ሬጉላቶሪ ፍሬምወርክ ነው። አመራሩ አግባብ ያለው መሆን ያለበት የቴክኖሎጂ ስርጭት አንዱ ነው። ዘመናዊነትና ቴክኖሎጂ የተያያዙ ናቸው። ለውጥ ያስፈልገዋል። ጊዜ ባለፈበት መሬትን አርሶ በዝቅተኛ መሬት ብቻ መቶ አስር ሚሊዮን ሕዝብ ለመመገብ አይቻልም። የስራ እድል ለመፍጠር አይቻልም። ስለዚህ መሻሻል አለበት። በስተ መጨረሻ እንግዲህ መሰረታዊ የሆነ መዋቅራዊ ለውጥ ለማምጣት እንደዚሁም በፖሊሲ ሁኔታውን ለማሻሻል መደረግ ያለባቸው ነገሮች ላይ እንነጋገር። ከእርሶም ጋር ከሌሎች የልማት ምጣኔ ባለሙያዎችም ጋር በምነጋገርበት ጊዜ አንድ ነገር ግልጽ ነው፣ በትንሽ እርሻ ላይ ያለምንም አገልግሎትና አቅርቦት በበሬ ታርሶ ለውጥ አይመጣም። ስለዚህ ኢትዮጵያ ውስጥ የብድር አገልግሎት ማግኘት የሚችል የገንዘብ አቅም ያለው ግብአት በራሱም መርጦ ሆነ ተደራጅቶም ሆነ ሊያመርት ሊጠቀም የሚችል ቴክኖሎጂን ሊጠቀም የሚችል የግል ዘርፍ እንገንባ ስንል ሰፋፊ እርሻዎች ይጠቀሳሉ፣ አነስተኛ ይዞታ ያላቸው ገበሬዎች፣ እንደዚሁም በመሀል ላይ ያሉ አሉ። እንዴት ነው መሆን ያለበት መዋቅራዊ ለውጡ? እንዴት መሻሻል አለበት? በጣም ቁልፍ ጥያቄ ነው ወንድሜ። አመሰግናለሁ። እኔ እንደሚመስለኝ ከሌሎች አገሮችም ልምድ መማር ይኖርብናል። ከአገራችንም ከስልሳዎቹ ዓመታት ልምድ መማር ይኖርብናል። አንዱ መሰረታዊ የዘመናዊነት ለውጥ መደረግ ያለበት የጥቃቅን አምራቾች ስሞል ሆልደር አብዮት ያስፈልጋታል ኢትዮጵያ። እነዚህ የገጠር አምራቾች ዘመናዊ በሆነ መንገድ በትንሽ መሬት ብዙ ለማምረት የሚችሉበት ሁኔታ ሊፈጠር ይችላል። ለምሳሌ ማዳበሪያን ዘመናዊ በማድረግና ከአካባቢው ጋር የተያያዘና አግባብነት ያለው በማድረግ የሚሻሻሉ ቴክኖሎጂዎችንን በማስገባት ሰዎችን በማሰልጠን እህል ስብሰባ በኩል የሚደረገውን ጥረት በማሻሻል ገበያውን በማሻሻል፣ ይህም ሆኖ ግን አንድ መቶ አስር ሚሊዮን ሕዝብ በእርሻ ብቻ በዝቅተኛ እርሻ ዘመናዊ ሊሆን አይችልም። ኑሮውን ለማሻሻል አይችልም። ኢንዱስትሪ ያስፈልጋል። ምን አይነት ኢንዱስትሪ ያስፈልጋታል ኢትዮጵያ? የሚለው ብዙ ጥናቶች ተካሂደዋል። መንግስትም ያደረጋቸው ጥናቶች አሉ። እነዚህ ጥናቶች አግባብ ባለው ሁኔታ ስኬታማ መሆን አለባቸው። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የግንቦት አራት ሁለት ሺህ አስር የቅዳሜ ዝግጅታችን ነው የምትከታተሉት የሙዚቃ ቃና በተለይ ቀደም ሲል እንደጠቀስነው በነገው የእናቶች ቃል ላይ ያተኮረ ቅንብር ነው። መልካም ምሽት። አዲሱ አመሰግናል የአየር መስመሩን ስለለቀክልኝ። ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ። የተከበራቸው የሙዚቃ ቃና አድማጮች በያላችሁበት የክብር ሰላምታ ይድረሳችሁ። በነገ እለት አዲሱ እንዳለው በአብዛኛው የዓለማችን ክፍል የእናቶች ቀን ይከበራል። በዛሬው የሙዚቃ ቃና ፕሮግራም ይዤላቸው የቀረብኩት እናቶችን የሚያመሰግኑ የተለያዩ ዜማዎችን ነው። ታዲያ በቀጥታው ወደ ሙዚቃ ውለውሰዳችሁና ፕሮግራማችንን የምንጀምረው አይ ዊል ኦልዌይስ ላቪዩ ማማ እያሉ ዘ ኢንትሩደርስ በሚጫወቱት ዜማ ነው። ወደዚች ምድር ያመጣች ያቺኝንን እናቴን ምንጊዜም እወዳታለሁ። እኔን ለማሳደግ ቀኑን በሙሉ ደፋ ቀና እያለች በቂ እንቅልፍ የማትተኛውን እናቴን ምንጊዜም ወዳታለሁ። የምየ ፍቅር እስከ እለተ ሞቴ አብሮኝ የሚቆይ ነው። አይዊል ኦልዌይስ ላቪዩ ማማ፣ ድምጸዋያን ዘ ኢንትሩደርስ of all the things I used to do. How mama used to clean somebody else's house just to buy me a new pursuit. I never understood how mama made it through the week when she never ever got a good night's sleep. Oh, she's one of a kind. You've got yours and I've got mine. That you can't describe It's the kind of love that stays with you until the day you die She taught me little things like saying hello and thank you, please rub it. ዊል ኦልዌይስ ላቭ ማይ ማማ እያሉ የተጫወቱልን ዘኢንትሩደር ነበሩ። ዘኢንትሩደርስ በ1960ዎቹና ሰባዎቹ የታወቁ የሶል ዜማ ተጫዋች ነበሩ። ይህንን ዜማ ያወጡት እንደ ኤሮፕያን አቆጣጠር በ1973 ከዛሬ 44 ዓመት በፊት ነው። ቀጥለን የምናደምጠው ዜማ ማማ ሶንግ ይባላል። ድምጽ አይቷ ኬሪ አንደሩድ እናቴ፣ በጥሩ ስነ ምግባር አሳደግሽኝ። እኔን ለማሳደግ ብዙ መሰናክሎችን አልፈሻል። ታዲያ እኔ ልጅሽ አድጌ አሁን ህይወቴን በጥሩ ሁኔታ ስመራ ስታየኝ አይኖችሽ በደስታ እንባ እንደሚሞሉ እርግጠኛ ነኝ። እማ፣ እስካሁን እኔን ለማሳደግ ከሚገባው በላይ አድርገሻል። በጥሩ ስነ ምግባር ስላሳደግሽኝ ከአሁን በኋላ ስለ እኔ አታስቢ። ማማዝ ሶንግ እማ እስካሁን እኔን ለማሳደግ ከሚገባው በላይ አድርገሻል። በጥሩ ምግባር ስላሳደግሽኝ ካሁን በኋላ ስለ እኔ አታስቢ። ማማስ ሶንግ የተሰኘውን የኬሪ አንደርውድን ዜማ ነበር ያደመጥነው። ነገ በአብዛኛው የዓለማችን ክፍል የእናቶች ቀን ይከበራል። መልካም የእናቶች ቀን እያልኩኝ በድጋሚ በመቀጠል የምናሰማው ዲር ማማ የተሰኘውን የቱፓክን ዜማ ነው። ውድ እናቴ እንደምወድሽ ታውቂያለሽን? ከአንቺ በላይ ማንም ምንም የለም። ያ ጨካኝ አባቴ ባያሳድገኝም፣ አንቺ ግን አበሳሽን አይተሽ አሳደግሽኝ። ነገሮች ሁሉ እንደ ፈለግኳቸው ሳይሆኑ ሲቀሩ አንቺን ነበር የማወቅ ሰው የማማርረው። ለበደልኩሽ ላስከፋሁሽ ሁሉ ይቅርታ። አረ ሚስጥርሽ ምንድን ነው? እንደዚያ ተቸግረሽ እኔን አሳድገሽ ለዚህ ልታበቂኝ የቻልሽው? እማ ያንቺን ውለታ መቼም አልከፍለውም። ዴር Mama, you all appreciate it. When I was young, me and my mama had beef. 17 years old, kicked out on the streets. Though back at the time, I never thought I'd see a face. Ain't a woman alive that could take my mama's place. Suspended from school. scared to go home. I was a fool with the big boys breaking all the rules shed tears with my baby sister. Over the years, we was poor than other little kids. And even though we had different daddies, the same drama when things went wrong, we blame Mama. I reminisce on the stress I caused. It was hell. Hugging on my Mama from a jail cell. And who thinking elementary? Hey, I see the penitentiary one day. Running from the police. That's right. Mama cast me, put a whoop into my backside. And even as a queen, mama, you always was a black queen, mama. I finally understand for a woman it ain't easy trying to raise a man. You always was committed, a poor single mother on welfare. Tell me how you did there's no way I can pay you back. But the plan is to show you that I understand. You all appreciate lady, me. Don't you know you love me, sweet Dear mama. Lady, no one above you appreciate it. Don't you know we love it? Now, ain't nobody tell us it was fair. No love for my daddy, cause the coward wasn't there. He passed away, and I didn't cry. Cause my anger wouldn't let me feel for a stranger. They say I'm wrong and I'm heartless But all along I was looking for a father, he was gone I hung around with the thugs And even though they sold drugs They showed a young brother love I moved out, and started really hanging I needed money of my own So I started I ain't guilty cuz even though I sell It feels good putting money in your mailbox I love paying rent when the rent's too I hope you got the diamond necklace that I sent to you because when I was low, you was there for me You never left me alone because you cared for me And I can see you coming home after work late You're in the kitchen trying to fix us a hot plate You're just working with the scraps you was giving And mama made miracles every Thanksgiving But now the road got rough, you're alone you're Trying to raise two bad kids on your own And there's no way I can pay you back But my plan is to show you that I understand You are appreciated and, lovely, sweet and dear mama, lady, please, no one above your Oh, I'll and I reminisce. Cause through the drama, I can always depend on my mama. And when it seems that I'm hopeless, you say the words that can get me back in focus. When I was sick as a little kid. Me happy, there's no limit to the things you did. And all my childhood memories are full of all the sweet things you did for me. And even though I act crazy, I gotta thank the Lord that you made me. There are no words that can express how I feel. You never kept a secret, always stayed real. And I appreciate how you raised me. And all the extra love that you gave me. I wish I could take the pain away. If you can make it through the night, there's a brighter day. Everything'll be alright if you hold on. It's a struggle every day, gotta roll on. And there's no way I can pay you back, but my plan is to show you that I understand. You all appreciate it. not you love is You all appreciate it. ውዷ እናቴ ያንቺን ውለታ መቼም አልከፍለውም። ለበደልኩሽ ላስከፋዎች ነገር ሁሉ ይቅርታ ዲር Mama, yet senyon ye bakin zema na per yadamatong ka itla ni muna mother yet senyon ye Sugar London zema nong. She'll take you in, feed your friends, her open arms are welcoming. She'll rub your back all night when you're crying. She'll listen to you tell your story. Hold your fear and all your worries. Help you find the truth when they're all lies. Even when it's hopeless, she keeps trying. She's your, your mother, you love her. There won't be another place like her again. You call home. She stands here to help you. There's nothing she won't do as long as she's alive. You're not alone, you got each other. That's you. your mother. She fixes all the broken things. When you're in love, she's got a ring to give to you. She hopes you give away. She don't care who you give it to, where they're from, if they pray like you. As long as they are good to you, that's enough. First thing she taught you was love is love. She's your mother, you love her. There won't be another place like her again that you call. Your mother. When you fail her, when you're afraid, crying in the careless mess you've made, she'll make you clean it up yourself. 为什么？<music> Each other, that's your mother. You got each other, that's your. እናት ቤት ውስጥ ፍቅር ከጠፋ ፍቅር የምትሰጥ ናት። ማዘር የተሰኘውን የሹገርላንድን ዜማ ነበር እያደመጥን ነው የተከበራችሁ የሙዚቃ ቃን አድማጮች። ቀጥለን የምናደምጠው ዜማ ደግሞ የስፓይስ ገርልን ዜማ ነው። ዜማው ማማ የተሰኘ ነው። የዛሬ ቅዳሜ ፕሮግራማችን እዚህ ላይ ያበቃ። በ19ና በ25 ሜትር ባንድ ነበር ስትከታተሉን የቆያችሁት። ነገ እሁድ እንደገና በእናቶች ቀን እንገናኛለን። መልካም ምሽት። አዲሱ አበብና አቀናባሪው ንጉሥ